ፕሬዚዳንት ጆ ባይደን በመጪው ቅዳሜ የአውስትራሊያ፣ ህንድና ጃፓን መሪዎችን በዋይት ሀውስ ተቀብለው ኳድ በሚል የሚታወቀው የአራቱ ቡድን ሀገራት ስብሰባን ያስተናግዳሉ። ቡድኑ በተለይም በኢንዶ ፓስፊክ ቀጠና ባለ ስልታዊና የጸጥታ ትብብር ላይ የሚያተኩር ነው። ህዝብ በብዛት በሚገኝበት ቀጠና ውስጥ ለቻይና ከኢኮኖሚም ሆነ ከስልት አንጻር ቀጠናው ወሳኝ መሆኑ ተነግሯል። የአሜሪካ ድምጽ ዘጋቢ አንታ ፓውል ያሰናዳችሁ ዘገባ ቀጥሎ ይቀርባል። ኳድ በሚል መጠሪያ የሚታወቀውን የህንድ ጃፓን፣ አውስትሬሊያ እና አሜሪካ የቡድን ግንኙነትን ወደ በለጠ ደረጃ ማሳደግ የፕሬዚዳንት ባይደን ዋና ትኩረት እንደሆነ ዋይት ሀውስ አስታውቋል። ኢንዶ ፓስፊክ በመባል የሚታወቀው ቀጠና አራቱን ሀገራት የሚነካ እንደሆነ ሲታወቅ፣ ዴላዌር በሚገኘው መኖሪያቸው ስብሰባውን የሚያስተናግዱት ባይደን ልዩ ትኩረት የሚሰጡት እንደሆነም ተነግሯል። ካትሪን ዣምፒየር የዋይት ሀውስ ቃል አቀባይ ናቸው። ይህ የመሪዎች ጉባኤ በሀገሪቱ መካከል ስልታዊ አንድነት እንዲኖርና the strategic በኢንዶ ፓሲፊክ ቀጠና የጋራ ራዕያችንን እውን የምናደርግበት እንዲሁም ተጨባጭ ውጤቶችን በምናሳይበት ላይ የምናተኩርበት ነው። አራቱ ሀገራት በቀጠናው አሳሳቢ በሆኑት ጉዳዮች ላይ እንደሚያተኩሩና ህገ ወጥ የአሳ ማስገርን በተመለከተም የአቋም መግለጫ እንደሚያወጡም ባለስልጣናት ተናግረዋል። የአሜሪካ ምክትል የውጭ ጉዳይ ሚኒስትር ከርት ካምቤል አብዛኞቹ የዓሳ አጥማጅ መርከቦች የቻይና ናቸው። የአካባቢ መንግስታት በእነርሱ ወገን ባሉት የውሃ አካላት ላይ ህገ ወጥ የዓሳ ማስገር እንዲከላከሉ ያግዛል። ሁለቱ የአሜሪካ ፕሬዚዳንታዊ እጩዎች ከቻይና ጋር ያለውን ግንኙነት በተመለከተ የተለያየ አቀራረብ አላቸው። የሪፐብሊካን ውጩ የቀድሞ ምክትል ፕሬዚዳንት ዶናልድ ትራምፕ በቻይና ላይ ታሪፍ መጨመር እንዳለበት አስታውቀዋል። ዴሞክራቷ ካማላ ሃሪስ ግን የባይደንን አቋም እንደሚያንጸባርቁ ይጠበቃል። ይህም በርካታ ሀገራትንና ዲፕሎማሲያዊ ግንኙነቶችን የሚነካ ጉዳይ እንደሆነም ተነግሯል። የአራቱ ሀገራት መሪዎች በአንድ ክፍል ውስጥ መገናኘታቸው ነጻ ሆነው እንዲነጋገሩ እድል የሚከፍት መሆኑን ተንታኞች ይናገራሉ። ራንድ የምርምር ኮርፖሬሽን የተሰኘው ተቋም ባልደረባው ራፊቅ ዶሳኒ በዋናው ጉዳይ ላይ ምንም እየተባለ አይደለም። ዋናው ጉዳይ ቻይና ነች። ከቻይና ጋር ያለውን ፉክክር መገዳደርን የተመለከተ ነው። በመግለጫው ላይ ይህ አልተመለከተም። የመሪዎቹ ዋና ትኩረት ግን ቻይና እንዳልሆነች ተንታኞች ይናገራሉ። ካትሪን ፓይክ ከስልታዊና ዓለም አቀፍ ጥናቶች ማዕከል፣ ይህ ቻይናን ለማፈን የሚሰራ ቡድን አይደለም። የኳድ ዋና ትኩረቱ በጤና መሰረተ ልማት እና የሀገራትን የውሃ ክልልና የያዘውን ሀብት በመቆጣጠር እንዲሁም የሕዝብ ለሕዝብ ግንኙነት ላይ ያተኮረ ነው። ጆ ባይደን የአራቱ የኳድ ቡድን ሀገራት መሪዎችን ጉባኤ በመጪው ቅዳሜ በመኖሪያ ቤታቸው ያስተናግዳሉ። በአኒታ ፓውል ለተጠናቀረው ዘገባ ኤደን፣ ገረመው ዋሽንግተን ዲሲ